ኢሳያስ ተስፋ ማርያም በዩናይትድ ስቴትስ በስታንፎርድ ዩኒቨርሲቲ መምህር ነው። ስለ አስመራ ከተማ ታሪካዊ ጥናታዊ ፊልም ሰርቶ ለእይታ አቅርቧል። ሁለት ፊልምን የሰራው በኤርትራ እና በአስመራ ታሪክ ላይ ነው። እስቲ እንግዲህ እናድምጠው። ከኔ ጋ ከትንሽ ቆይታ አድርጓል። አስመራ በትግርኛ ሴቶቹ አስመሩ ማለት ነው። አሁን ወንዶች ከሆኑ አስመሩ ይባላል ማለት ነው። አስመራ ግን ሴቶቹ ነው እና ተማውን የመሰረቱት ሴቶች ናቸው ማለት እነዚህ አራት ገዛ የሚባሉ ገዛ ስርንስር ገራሽ ገዛ ግሮቶም ገዛ አስመ ያ ቦታ አሁን አርባአተ አስመራ የሚባለው ቦታ አስመራ ከተማ ማለት ነው። ዋናው መሰረቱም በዛ ሲያልፉ ጥል ነበር፣ ጦርነት ነበር። እና እንደዛ እንደዛ አሁን ምንድን ነው ታሪኩ የሚለው ይሄን ነገር ለማቆም ሴቶች ወንግለሱን ይሄ ነገር ከአሁን በኋላ ማቆም አለበት ብለው እንደ አድማ ነገር አድርጉ ማለት ነው። እና ወንዶቹን ሰብስበው እንግዲህ ይሄ ነገር ማቆም አለበት ምናን ብለው ችግሩን አስቆሙት ማለት ነው ያ ቦታው ምንድን ነው እንደ ክሮስ ሮድ ማለት ነው ይህን የምናወራው አሁን አይደለም ስራ አንደኛው ክፍለ ዘመን ምናምን ነው የምንለው ያለው ነው ማለት ነው ያንን ሴቶቹ አስቆሙት ማለት ነው እና በዚህ ምክንያት ለእነሱ ክብር ተብሎ አስመራ ተባለ ማለት ነው እነሱ አሰመሩ ማለት ነው ሴቶቹ ማለት ነው እና ራሱ ስሙ ይነግርሻል ይሄን ነገር ጥናት ሳደርግ ከአለም ውስጥ በሴቶች የተጀመረ ከተማና ለሴቶች ክብር ስም የተጠራ አስመራ ብቻ ነው ጣሊያን ከመምጣቱ በፊት ነው እና የአስመራ ከተማ ዋና መሰረቱ አርባዕተ አስመራ እነዚህ እንደዚህ ያልኩት አራቱ ገዛ የሚባሉት ገዛ ግሮቶም፣ ገዛ ሽሌላይ፣ ገዛ ስርንስር፣ ገዛ አስመአ ይባላሉ። ከቆመ በኋላ ሰላምና እንትን ሲመጣ እንግዲህ ያው ውስጥ የለ ሴቶቹ ክብር ተብሎ አርባአት አስመራ ተባለ ማለት ነው። እነዚህ አራት አርባአት በትግሪ አራት ማለት ነው እና በኋላ ጣሊያኖች ሲመጡ ደግሞ ባለው ባጽዕ ማሳዋ ይባለው ማለት ነው። እዛ ነበሩ እዛ ሙቀት ስላልቻሉት ቀስ እያሉ ቀስ እያሉ አስመራ መጡና ጃንዋሪ አንድ ጥር ማለት ነው አንድ ሺ ስምንት መቶ ዘጠና ኤርትራን አንደኛ ልጃችን ብለው ኤርትራን እንደ የቅኝ ግዛት ለአለም አወጁ ማለት ነው። ከተማውን ማስፋት ለአየሩም ሆነ ለእንትኑ ጥሩ ስለነበር ማስፋት ስለነበረባቸው እነዚህ አርባዕተ አስመራ የሚባሉት ቦታዎች ከነበሩበት እየገፉ እየገፉ ወደ ላይ አሁን ያሉበት አስመራ በጣም ሩቅ አይደለም፣ ግን ከከተማው እንዲሰፋ ብለው እነሱን መሬት ሰጥተው ትንሽ አረቋቸው ማለት ነው። እና ያኔ ከተማውን በእነሱ ፕላን እየሰሩ አሳግጉት ማለት ነው። በኋላ ሰላሳ ናይንቲን ተርቲ ምናምን ወደ ኢትዮጵያ ጦርነት ሙሶሊኒ ሲያስብ ያኔ ብዙ ያኔ ከተማው ደግሞ በጣም አደገ ማለት ነው። እና ጣሊያን ሀገር ሊያደርጉት የማይችሉት የአርክቴክቸር የህንጻ አሰራር የማይፈቀድላቸው አስመራ እንደፈለጉት ለማለት ነው ስን ስለነጻነት ስለሰጣቸው ያው በጣም የተለያየ ህንጻ ለመስራት ቻሉ ማለት ነው። ፊቸር የሚባል ሙቭመንት ነበር እና የእነሱ በሙሉ ተከታዮች በርመንት አረጉ ማለት ነው። ህንጻው ማለት ነው ህንጻው ግድግዳው፣ ምናምን ብቻ ሳይሆን በር አሰራሩ፣ መስኮቱ በግርሽም ወቅት ስታደርጊ ትክክል ትሄጂና ተመዘዢ ያው ማዕዘኑ ላይ የሆነ ሼፕ አለው ማለት ነው። እና ያንተን ሙድ እንትን የሚቀየሩ ብዙ ከሱ ጋር የተያያዘ ብዙ ነገር ነው ያደረጉት። አሁን ለምሳሌ ካቴድራል የሚሉት ቤተክርስቲያን አለ፣ የካቶሊክ ቸርች። ከሱ በፊት ሳን ማርኮስ የሚባል ህንፃ ነበር የሰሩት፣ በኋላ ይህንን አሁን ያለውን አደረጉት። እና ደወሉ ለምሳሌ አንድ ሺ ዘጠኝ መቶ አስራ አራት የኦስትሪያን ካንን መድር አላደም የእሱ እንትን ነው። ቅድስት ማርያም ኦርቶዶክስ ቸርች የሚባለውም እሱ አሰራሩ ራሱ የተለየ ነው። ማንኪሄድ የሚባል አሰራር አለ። ማንኪሄድ የሚባለው ምንድን ነው? እንጨት ይሄ አፈር አመድ ማለት ነው፣ ጭቃሚ የሆነው ማለት ነው እና የሆነ ሶስት ኤሌመንት አለም መሬት ላይ የሚገኘው እሱን አንድ ላይ እና ድንጋይ እሱን አድርገሽ ሞዴል የተደረገ ነው ማለት ነው። ምንድን ነው አስመራን ዩኒክ የሚያደርገው? ደግሞ ኪኦሎጂካል ጥናት ሲያደርጉ ከአፍሪካ ውስጥ የዩሮፒያኖች ከመምጣታቸው በፊት የከተማ ስትራክቸር አይነት ያለው ቤቶች ይሁኑ ምናምን ተቆፍሮ ተገኘ ማለት ነው። ሰንበድ የሚባል ቦታ ስምንት ሺህ አመት በፊት ምናምን ነው የምናወራ ያለነው አሁን ማለት ነው። ቢቢሲ ማውጥ ሰውት ነበር። አሁን አስመራና ካፌን ልትለያች ማለት ነው። በፊትም አሁንም ሲኒማ ቤት እንደዛ፣ መናፈሻ ፓርክ የሚባለው እንደዛ። አሁን እነዚህ እነዚህ ከከተማው ጋር ሄዳሉ ማለት ነው። ካፌ ባር ቪቶሪያ የሚባል አለ። አዛውንቶች ማለት ነው ሁሉ ጊዜ እዛ ጠዋት ጠዋት በየቀኑ እዛ ይገናኛሉ እና ሀምሳ ዓመታችን ነው ስንገናኝ አሉ። ከረምቦላ የሚባለው ጨዋታ ደግሞ ሁሉ ቦታ አለ ማለት ነው። ባር ትሬስተላ የሚባል ደግሞ አለ። እዛ ደግሞ ኤክስፕሬሶ በጣም የታወቀ ነው እና ያው አርባ ዓመት ሙሉ የሄዱ ሰዎች አሉ። ለምሳሌ አሁን እና ያ ኤክስፕሬሶ ምንም የዛሬ ሰላሳ ዓመት የነበረው እና አሁን ኤክስፕሬሶ ምንም ጣዕሙም አልቀየረም። ሰዎች አግኝተናል ማለት ነው። ሲኔማ ደግሞ ጣሊያኖች ልነሱ ብሎ የሰሩት ሲኔማ አስመራ የሚባል አለ። በጣም ቆንጆ ሲኔማ ሮማ የሚሉት አለ፣ ካፌ አለው በፊት ደግሞ አንድ የሆነ የድሮ ፕሮጀክተር አለ። የአስመራ ከተማ ነዋሪ የየእለት ልምድ አለው ሲባል ሰምቼ ነበር። እሱን ትነግረኛለ። አንደኛ ይ ፕሮመናል የሚባል ነው ዋክ ማድረግ ማታ ማታ ዋናው ከተማ መሀል እና ሰው ከየቤቱ የወጥቶ ያው መሀል ከተማ በእግሩ ይሄዳል ማለት ሚኒስትሮቹንም ታያቸዋለች ሆነ እንደም አብዛኛው አለም ጠፍቷል ቀርቷል። ግን ምራ እስቲ ይቀጥላል ማለት ነው። ትልቅ ባህል ደግሞ ያለው ብዙ ሰው በብስክሌት ነው የሚሄደው። ስራም ሲሄድ ብስክሌት ነው እና አንዳንድ ግን እንግዲህ ሆም አንዳንድ ቦታ ሲታይ ቢስክሌቱ በጣም ብዛቱ በጣም እንትን ነው ሚሉች እና ብዙዎቹ ኤርትራዎች አሁን ምሳሌ ብዙ ቢስክሌት ቅድም አንደኛ ምናምን እየወጡ ነው እና ይሄ ዝም ብሎ አንድ ሌሊት ወይ በአንድ ቀን የተደረገ ነገር ሳይሆን ባህል ስለቆየ ነው። ስለዚህ የሙዚቃም እንደዛ ነገር በተለይ አሁን ማህበር ትያትር አስመራ የሚባል ነበር ሙዚቀኞች ሳርባ ተሰብስበው ራሳቸው እንጠሩት ነበር። Más bella para mí. Y e ogni giorno alle tre suona canto porque mi recuerdo di ti. Ah, Marina, ah, Marina, di bellezza serenità. Se ti vedo da lontano, cae aquello que hoy mano a ah, Marina, guardo al fondo, tú bailas ጣሊያኖቹ ሲመጡ ደግሞ ያው የፋሽዝም ስርዓት ሲመጣ ምንድን ነው ያደረጉት? ከተማውን ከፋፈሉት ማለት ነው ነጮቹ የሚሄዱበት ቦታ ና ያው ኤርትራኖቹ ማሄዱበት ቦታ ተባ ብለው ከፈሉት። ምሳሌ ሆኖ መንገዱ አንድ ሆኖ ግን የተለያየ ስም እንደተሰጠው ጣሊያኖች ሲመጡ ራሳቸው ስም ሰጡት። ብሊቶች ግሊቶች ሲመጡ እንደዛ በኢትዮጵያ ስርዓት የነበረው በሱ ደግሞ፣ አሁን ደግሞ ሌላ ስም አለው ማለት ነው። እና ያቺ መንገድ አሁን አራት አምስት ስም አላት ማለት ነው። ከተማው ደግሞ አንድ የሚታወቅበት ምንድነው? ይሄ ቦገንቪላ የሚባል ዛፍ አለ። ዘማው ይሄ ቀይ ነው እና በተለያየ ጊዜ ቀይ ይሆናል። እንደገና ከለሩን ወደ ፐርፕል ደግሞ ይቀይራል ማለት ነው። የአስመራ ከተማ ውብ ከተማ ናት ይባል ነበር። እስቲ ስለ አስመራ ንገረን። አስመራ ቆንጆ ከተማ ናት፣ ንጽህና አላት። እንዲሁም አዲስ አበባ ምን ይወራ ነበር? አስመራ በውሃ ነው የምትታጠበው፣ ጠዋት ጠዋት ይባል ነበር ስሰማ ማለት ነው። በፊት ግን እንደ ሁሉ ከተማ ቆንጆ ቦታ አለ። ደግሞ እንደ አባሻውል ምናምን የሚባል ቦታ ደግሞ የራሱ ውበት አለው ማለት ነው። ሰው ተባበሩ ግንኙነቱ አላለም። ሙዚቃ ምናምን ደግሞ እንደዚህ አባሻውል የሚባል ቦታ ነው ያለው እና ገዛ ባንዳ፣ ገዛ ብርሃኑ እያለ ደግሞ ቲራቦሎ የሚባል አለ አሁን እሱ እሱ የተለያየ ነው ስሙም፣ መንገዶቹ ራሳቸው ስማቸው እየተቀየረ ነው። በፊት የነበረው ለምሳሌ ጎዳና ደጃች ውቤ የሚባል ነበር። አሁን ሌላ ስም ተሰጥቶታል። የአስመራ ከተማ መዝናኛ ቦታዎች የት ናቸው? አሁን አስመራና ካፌን ልትለያችኝ ማለት ነው። በፊትም አሁንም ሲኒማ ቤት እንደዛ፣ መናፈሻ ፓርክ የሚባለው እንደዛ። አሁን እነዚህ እነዚህ ከከተማው ጋር ይሄዳሉ ማለት ነው። ካፌ ባርቪቶሪያ የሚባል አለ። አዛውንቶች ማለት ነው። ሁልጊዜ ጊዜ እዛ ጠዋት ጠዋት በየቀኑ እዛ ይገናኛሉ። እና ሀምሳ አመታችን ነው ስንገናኝ አሉ። ከረምቦላ የሚባለው ጨዋታ ደግሞ ሁሉ ቦታ አለ ማለት ነው። ባር ትሬስቴላ የሚባል ደግሞ አለ። እዛ ደግሞ ኤክስፕሬሶ በጣም የታወቀ ነው እና ያው አርባ ዓመት ሙሉ የሄዱ ሰዎች አሉ። ለምሳሌ አሁን እና ያ ኤክስፕሬሶ ምንም የዛሬ ሰላሳ ዓመት የነበረውና አሁን ኤክስፕሬሶ ምንም ጣዕሙም አልቀየረም። ሰዎች አግኝተናል ማለት ነው። ሲኔማው ደግሞ ጣሊያኖች ለነሱ ብሎ የሰሩት ሲኔማ አስመራ የሚባል አለ። በጣም ቆንጆ ሲኔማ ሮማ የሚሉት አለ፣ ካፌ አለው በፊት ደግሞ አንድ የሆነ የድሮ ፕሮጀክተር አለ። የአስመራ ከተማ ነዋሪ የየዕለት ልምድ አለው ሲባል ሰምቼ ነበር። እሱን ትነግረኛለ። አንደኛ ሀይ ፕሮመናድ የሚባል ነው ይሄ ዋክ ማድረግ ማታ ማታ ዋናው ከተማ መሀል እና ሰው ከየቤቱ የወጥቶ ያው መሀል ከተማ በእግሩ ይሄዳል ማለት ሚኒስትሮቹንም ታያቸዋለሽ ሆነ ደሞ አብዛኛው አለም ጠፍቷል፣ ቀርቷል። ግን ምራ እስኪል ይቀጥላል ማለት ነው። ትልቅ ባህል ደግሞ ያለው ብዙ ሰው በቢስክሌት ነው የሚሄደው ስራም ሲሄድ ቢስክሌት ነው እና አንዳንድ ዘን እንግዲህ አሁንስ አንዳንድ ቦታ ሳይ ቢስክሌቱ በጣም ብዛቱ በጣም እንትን ነው ሚሉሽ እና ብዙዎቹ ኤርትራዎች አሁን ለምሳሌ ብዙ ቢስክሌት ቅድም አንደኛ ምናምን እየወጡ ነው እና ይሄ ዝም ብሎ አንድ ሌሊት ወይ በአንድ ቀን የተደረገ ነገር ሳይሆን ባህል ስለቆየ ነው። ስለዚህ የሙዚቃም እንደዛ ነገር በተለይ አሁን ማህበር ቲያትር አስመራ የሚባል ነበር ሙዚቀኞች አርባ ተሰብስበው ራሳቸው እንጠሩት ነበር። ከምን መነሻ ይመስልሃል የአስመራ ነዋሪ ባህሪው ለየት እንዲል የሆነው? ጣሊያኖች እንዳልኩሽ ኢንፍሉወንስ ነበረው። ትራዲሽኑ የራሱ ኢንፍሉወንስ ነበረው። ግሪኮች ነበሩ፣ ህንዶች ነበሩ። በፊት ነው በል እሺ። ከየመን የመጡ ነበሩ፣ አረቦች ነበሩ፣ እስራኤሎች ነበሩ። አሁን ሞደርን ሳተላይት ከመምጣቱ በፊት የድሉ ትልልቅ ሳትላይት የነበረው ሴንተር ከትልቁ የአሜሪካ ቤዝ የነበረው ከአለም ውስጥ አንዱ አስመራ ውስጥ ነበረ፣ ቃኘው ስቴሽን አስመራ ከተማ ውስጥ ማለት ነው። እና አሜሪካኖቹ እዛ ሲመጡ በብዙ ሺህ ነው የምንልሽ፣ አንድ ሰው ሁለት ሰው አይደለም፣ በሺህ የሚቆጠሩ ማለት ነው። አሜሪካን ነው የራሳቸው ቲቪ ስቴሽን ነበራቸው። ቀኝ ውስጥ አላለም የራሱ ለራሱ መዝናኛ የሚሆነውን በሙሉ ተብሎ ለአሜሪካኖቹ ከክለቡ ጎልፍ መጫወቻ፣ ቤዝቦል ይጫወቱ ነበር አሜሪካኖቹ። የራሳቸው ስቴሽን ስለነበራቸው ለከተማው ጉድ ሞርኒንግ አስመራ ብለው ሬዲዮ ስቴሽን ራሳቸው ስለነበረ ህዝቡ ምንድነው የሚሰማው የነበረው እዚህ አሜሪካን ሀገር ያለው ሌተስት ሙዚቃ የሳም ኩክ የምናምን የተባለው ሮክን ሮል፣ ብሉዝ፣ ኤልቪስ ፕስ የተባለው በሙሉ ሙዚቃ ለነሱ ተብሎ ስለሚጫወቱ ከተማውም ይሰማል ነበር ማለት ነው። ይህን አይነት ጊታር አጨዋወት ሲያዩ ይህን ነገር አይነት የተፈጠ ሳክሶን አጨዋወት ምናምን ሲያዩ የአሜሪካን የሙዚቃ አይነት ስታይል አጨዋወት ለመስማት እድል ስላጋጠማቸው ነው ማለት ነው።